ኤስቢኤስ ሬዲዮ ወቅታዊ ጉዳዮች። ከፍተኛ የአፍሪካ አገራት መጤ ተማሪዎች ያሏቸው ከሀያ በላይ ትምህርት ቤቶች የበርካታ ሚሊዮን ዶላርስ ድጎማ ላገኙ ነው። የድጎማ ገንዘቡ የሚውለውም ተማሪዎቹን በአዲሱ አገራቸው ላይ ለስኬት እንዲበቁ በሚያስችላቸው አጋዥ ፕሮግራሞችና ተጨማሪ መምህራን መቅጠሪያ ሆኖ ጥቅም ላይ ይውላል። ሜልበርን የሚገኘው ዴብኒ ሜዶውስ አንደኛ ደረጃ ትምህርት ቤት ካሉት መቶ አስራ ሁለት ተማሪዎች ውስጥ ዘጠና ፐርሰንት ያህሉ ቤተሰቦቻቸው ከአፍሪካ አህጉር የመጡ ናቸው። ካሊፋላ ኮኔህ የስድስተኛ ክፍል ተማሪ ሲሆን ለትምህርት ቤቱ ያለው ፍቅር ከፍተኛ ነው። ስለዚህ ትምህርት ቤት የምወደው ምንድን ነው? አብዛኛውን ጊዜ ሌሎች ትምህርት ቤቶች፣ ሌሎች ተማሪዎችን አንመስልም። ይህ ትምህርት ቤት ግን መድብለ ባህላዊ ትምህርት ቤት በመሆኑ በቀላሉ መዛነቅ ይቻላል። ሁሉም ጥሩዎች ናቸው ብሏል። ይሁንና ከጥቂት ጊዜያት በፊት ትምህርት ቤቱ ለመዘጋት ቀርቦ የነበረበት ወቅት ነው። ስለምን? የተማሪዎቹ የትምህርት ውጤት አመርቂ ስላልነበር ወላጆች ልጆቻቸውን ከትምህርት ቤት እያስወጡ ወደ ሌላ ትምህርት ቤት ማስገባት ጀምረው ነበር። ሆኖም ራይቼል ራስሙሲን በአዲስ ዳይሬክተርነት ለትምህርት ቤቱ ከተመደቡ በኋላ ነገሮች መለወጥ ጀመሩ። It's about what they want us to do, right? It's not about what we think because it hasn't worked previously for this. Nasu <laughs> madragi mishtun slem madrag no aydellemnde. Ya slem min nasabu Ya ainatu asrar kadam mislim lazih <laughs> tmrtwe ti al srao lazino. Zih man babna masaf yem maichulu yisdstayni kiful tamaroche alun anam yisaraydellem. Sla honam ihin linlawte igabbanal ahununu. በማለት የችግሩን ስር መስደድና ፈጣን ግብራዊ ምላሽንም የመከወን ግዴታ እንደሚገባ ገልጠዋል። ትምህርት ቤቱ የበርካታ ሚሊዮን ዶላርስ ድጎማ ከስቴት መንግሥት ከተቀበሉት ውስጥ አንዱ ነው። ድጎማው በአብዛኛው ተጨማሪ መምህራንና ሠራተኞችን መቅጠሪያነት ላይ ይውላል። የተቀረው በቋንቋ ችግር ሳቢያ ቤተሰቦቻቸው ሊያግዟቸው ለማይችሉ ተማሪዎች ማገዣ ይሆን ዘንድ ለቤት ሥራ ክለቦች መደገፊያ ይውላል። የኤድመንድ ራይስ ማኅበረሰብና ስደተኛ ግልጋሎቶች ዋና ሥራ አስፈጻሚ የሆኑት ቢዮንግ ዴንግ ቢዮንግ ለትምህርት ቤቶቹ የተሰጠው የድጎማ ገንዘብ ተማሪዎቹ በሕይወታቸው ስኬታማ እንዲሆኑ እንደሚያግዛቸው ያላቸውን እምነት ገልጠዋል። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your podcasts from.